የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት በእነ አቶ መላኩ ፈንታ፣ አቶ ገብረዋህድ ወልደ ጊዮርጊስ እንዲሁም አንዳንድ ታዋቂ ባለሀብቶች ላይ አቃቢ ህግ የመሠረተውን ክስ በመደበኛው የህግ ስነ ስርዓት መሰረት እንደሚመለከተው ወሰነ። የአንደኛውን ተከሳሽ የአቶ መላኩ ፈንታን ጉዳይ መመልከት ይችል እንደሆን ለመወሰን ግን ተለዋጭ ቀጠሮ ሰጥቷል። መለስካቸው አማ ከአዲስ አበባ ዝርዝሩ ልፎልናል። ችሎቱ እንደተሰየመ ያስታወሰው የዛሬው ቀጠሮ የተያዘው ለተከሳሾች አቃቢ ህግ የሚሰጣቸው የሰነድ ማስረጃዎች መሟ ላታቸውን ለማረጋገጥ እስከ ዛሬ ፍርድ ቤት ያልቀረቡ ተከሳሾችን ሁኔታ ለማጣራትና ጉዳዩ የሚመራበትን ሁኔታ ለመወሰን መሆኑን ነበረም። አቃቤ ህግ ለተከሳሾቹ ተሟልቶ መቅረብ የነበረባቸውን የሰነድ ማስረጃዎች አሟልቱ እንዳቀረበ ያለውን እምነት ገልጿል። ይሁንና የአንደኛ ተከሳሽ አቶ መላኩ ፈንታ ጠበቆች በሁሉም መዝገቦች ላይ ሊሟሉ ይገባቸዋል ያሏቸውን የሰነድ ማስረጃዎች እንዳልተሟሉ በጽሁፍ በዝርዝር ለፍርድ ቤቱ ለማቅረብ ዝግጁ እንደሆኑና አሁንም ያልተተረጎሙ ሰነዶች እንዳሉ አመልክተዋል። የሌሎች ጥቂት ተከሳሾች ጠበቆችም ደንበኞቻቸውን የማይመለከቱ የሰነድ ማስረጃዎች እንዳሉና ይህ እንደማይመለከታቸውም አስታውቀዋል። የአንዳንዶቹ ጠበቆች ደግሞ ጥቂት ሰነዶች ደንበኞቻቸውን እንደማይመለከቱ አቃቢ ሕግ ራሱ ምልክት አድርጎ ያረጋገጠላቸው መሆኑንና ፍርድ ቤቱም ይህን እንዲያውቅላቸው አመልክተዋል። ፍርድ ቤቱ በበኩሉ ያልተሟሉ ማስረጃዎች እስከዛሬ ከሰዓት በኋላ ድረስ እንዲሟሉ ትእዛዝ ሰጥቶ መሠረታዊ የሰነድ ማስረጃዎች ግን ለተከሳሾች መድረሳቸውን ያለውን እምነት ገልጿል። ክስ ተመሥርቶባቸው እስከ ዛሬ ያልቀረቡ ተከሳሾችን በተመለከተም አቃቤ ህግ ከሀገሮች እንደሄዱ ያለውን ጥርጣሬ ገልጾ ጉዳዩን ለኢሚግሬሽን መስሪያ ቤት አመልክቶ መልስ እየጠበቀ መሆኑን አሳውቋል። ከእነዚህ ተከሳሾች መካከል እውቁ ነጋዴ አቶ ጌቱ ገለቱ ይገኙበታል። ጉዳዩ የሚመራበትን ሁኔታ በተመለከተም ፍርድ ቤቱ በመደበኛው የሀገሪቱ የክስ አካሄድ ስነስርዓት እንደሚካሄድ ወስኗል። ይሁንና አንደኛ ተከሳሽን አቶ መላኩ ፈንታን በተመለከተ የእሳቸውን ክስ ይህ ፍርድ ቤት የመመልከት ስልጣን ይኖረው ወይንም አይኖረው ለመወሰን ለተከሳሹ እና ለአቃቢ ህግ የተወሰኑ ጥያቄዎችን ሰንዝሮ ነበረ። ተከሳሹ ለቀረበላቸው ስልጣናቸውን የማጣሪያ ጥያቄ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን በሚኒስትር ማዕረግ ዋና ዳይሬክተርና የሚኒስትሮች ምክር ቤት አባል እንደነበሩ አረጋግጠዋል። አቃቢ ህግ በበኩሉ በሚኒስትር ማዕረግ የሚለው መለያ የተሰጣቸው የተለያዩ ጥቅማ ጥቅሞችን እንዲጠበቁላቸው ለማድረግ እንጂ ሚኒስትር ሆነው አይደለም ሲል ተከራክሯል። ደግሞም የሚመሩት መስሪያ ቤት ባለሥልጣን መስሪያ ቤት እንጂ የሚኒስቴር መስሪያ ቤት እንዳልሆነ መጠሪያ ስሙ ይናገራል ሲል ተከራክረዋል። የሚኒስትሮች ምክር ቤት አይደሉም ለሚለው ጥያቄ ግን አቃቤ ህግ አስተባብሎ ሊከራከር አልቻለም። የእርሳቸውንም ጉዳይ ይህ ፍርድ ቤት ሊያይ እንደሚችል ግን ያለውን እምነት ገልጿል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ በጉዳዩ ላይ ውሳኔ ለመስጠት ለህዳር 11 ቀን 2006 ዓ ም ተለዋጭ ቀጠሮ ሰጥቷል። የቀድሞው የኢትዮጵያ ገቢዎችና ጉምሩክ ዋና ዲሬክተርን ጨምሮ ሌሎች የባለሥልጣኑን ከፍተኛ ሹማምንትና እውቅ ባለሀብቶችን የሥነ ምግባርና ጸረ ሙስና ኮሚሽን በሙስና ወንጀል ክስ መስርቶባቸው በቁጥጥር ስር ከዋሉ ወራት ተቆጥረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ